voice of America፣ የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ የዛሬ ውሎ ዘገባ ደርሶናል። ፓርቲው አዲስ የተቋቋመው ፓርቲ ዛሬ አዲስ የአመራር አባላቱን መርጧል። የፓርቲው መሪ የድርጅታቸው ቀዳሚ ተግባር አገሪቱን አረጋግቶ ወደ እውነተኛ ዲሞክራሲ ስርዓት መውሰድ እንደሆነ አስታውቀዋል። መለስካቸው አምሃ ዝርዝሩን ይዟል። ከሰባት ያለነሱ የተለያዩ የፖለቲካ ድርጅቶችና ንቅናቄዎች ላለፉት ስምንት ወራት አንድ ውህድ ፓርቲ ለመመስረት ሲሰሩ ከቆዩ በኋላ ትናንት አዲሱን ፓርቲ የኢትዮጵያ ዜጎች ለማኅበራዊ ፍትሕ ባጭሩ ኢዜማ ብለው ሰይመውታል። ዛሬ ደግሞ የፓርቲውን አመራር መሥራች ጉባኤው መርጦ ከሀገር ውስጥና ከሀገር ውጭ በተጠሩ ከስድስት መቶ የማያንሱ እንግዶችና ከአንድ ሺህ ሁለት መቶ በላይ የጉባኤው አባላት ፊት ቃለ መሐላ እንዲፈጽሙ አድርጓል። ቃለ መሐላውን ያስፈጸሙት ቀደም ሲል በመቶዎችን የሚቆጠሩ የፖለቲካ እስረኞች በነፃ ጥብቅና ሲቆሙ የነበሩት አቶ ወንድሙ ኢብሳ ናቸው። በታማኝነትና በተጠያቂነት በማገልገል በፈጣሪ እግዚአብሔር ስም ቃል በባ የመስራች ጉባኤው አዘጋጅ ግብረ ኃይል የህዝብ ግንኙነት ኃላፊ ሆነው ሲያገለግሉ የቆዩት አቶ ናትናኤል ፈለቀ የፓርቲው መሪዎች ሆነው የተመረጡት እነማን እንደሆኑና የአመራረጡን ስልት በተመለከተ ለቪኦኤ ማብራሪያ ሰጥተው ነበረም። አመራረጣችንን ትንሽ ላብራራ። መጀመሪያ እንዴት ነው የመረጥ ነው መሪዎቹ እጩ ተደርገው ሲጠቆሙ ከማንጋ መወዳደር እንደሚፈልጉ ምክትሎቻቸውን እነሱ ናቸው ፒክ የሚያደርጉት። ከዛ ያንን አይቶ ጉባኤው ሲመርጥ ማን ማንን ምክትል አደረገ፣ ማን ምን ብቃት አለው የሚለውን አይቶ ነው ድምፅ የሰጡ እና በዛ መሰረት መሪ አድርገን የመረጥ ነው ፕሮፌሰር ብርሃኑ ነው ፕሮፌሰር ብርሃኑ ደግሞ ምክትላቸው አድርገው ማወዳደር የፈለጉት አቶ አንዱ አለም አራጌ ነበር በእርግጥ አቶ አንዱ አለም አራጌ ለመሪነት ከተሰጠው ጥቆማ ውስጥ አንደኛው ጥቆማ ይሳቸው ነበር እና እኔ አሁን መሪ ከመሆን በሌላ ሮል ብቀጥል ይሻለኛል ብለው ነበረ ያሳለፉት ጥቆማውን ግን ፕሮፌሰር ብርሃኑ ደግሞ በምክትልነት አብሬው መወዳደር ብለው ጠቁመው በዛ መሰረት በተሰጠ ድምጽ በአብላጫ ድምጽ ነው እንግዲህ ከሶስት እጩዎች የተመረጡት ፕሮፌሰር ብርሃኑ ነጋ በሊቀመንበርነት የተመረጡት አቶ የሸዋስ አሰፋ ናቸው። አቶ የሸዋስ አሰፋ ምክትላቸው አድርገው ያወዳደሩት ዶክተር ጫኔ ከበደን ነበረ። በሚገርም ሁኔታ ደግሞ ዶክተር ጫኔ ራሳቸው እጩ ሆነው ቀርበው ነበረ። ዶክተር ጫኔ ምክትል አድርገው ያቀረቡት አቶ የሸዋስን ነበረና፣ በተሰጠው ድምጽ ግን አብላጫ ድምጽ በማግኘት አቶ የሸዋስ አሰፋ ሊቀመንበር፣ ምክትላቸው ደግሞ ዶክተር ጫኔ ከበደ ሆነዋል ማለት ነው። የፓርቲ ሴክሬታሪ ጸሐፊ ማን ናቸው? የፓርቲ ዋና ጸሐፊ አቶ አበበ አካሉ ናቸው በከፍተኛ ድምጽ። የአመራር አባላቱ ቃለ መሀላቸውን ከፈጸሙ በኋላ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ባደረጉት አጭር ንግግር የድርጅታቸውን ተቀዳሚ ተግባራት ለጉባኤው ገልጸው ነበረ። የአጭር ጊዜ ዋና ስራችን ሽሽሩ መዳት ሀገር አረጋግተን ወደ ሁለተኛ ዴሞክራሲያዊ ስርዓት እንድትሄድ ማድረግ የኛ ድርጅት ዋና ዓላማ ስልጣን ያዛል። የኛ ድርጅት ዋና ዓላማ በመጀመሪያ ደረጃ የቺ ሀገር ተረጋግታ ዜጎች ያለምንም ፍርሃትና መሸማቀቅ የሚፈልጉትን መንግስት ሲወርድ የሚችሉበት ድባብ እንዲፈጠር መርዳት። እሱን ሳናረግ ምርጫ ትርጉም የለውም። እሱም ሳናረግ ስለ ዲሞክራሲ ልናወራ አንችልም። ዲሞክራሲ የተረጋጋ መንፈስ፣ የሰለጠነ አመለካከት፣ የተገራ አንደበት የሚፈልግ ስራ ነው። የፓርቲው ሊቀመንበር አቶ የሸዋስ አሰፋም የፓርቲያቸው ተግዳሮት የዘር ፖለቲካና ስራ አጥነት እንደሆነ ገልጸው እነዚህን ሁለት ፈተናዎች ለማለፍ ፓርቲው በብርቱ እንደሚሠራ ተናግረዋል። አያሌ ተጋባዥ እንግዶች በተገኙበት በዚህ ጉባኤ በመድረክ ንግግር ያደረጉም ነበሩበት። ከእነዚህ አንዱ የትግራይ ዴሞክራሲያዊ እንቅስቃሴ መሪ ዶክተር አረጋዊ በርሄ ስለ ኢዜማ ይህን ብለው ነበረ። የዛሬው ስብስብ እንደ አንድ ጅማሮ አየዋለሁ፣ እንደ መጨረሻ አላየው። ምክንያቱም ብዙ ያልተሰባሰብን ድርጅቶች ስላለን ነው። ስለዚህ ይሄ ጅማሮ እንደ ትልቅ አብነት ሆኖ ላልተሰባሰቡት ድርጅቶች መሰባሰቢያ መድረክ እንዲሆን ከወዲሁ ልጋብዝ እፈልጋለሁ። ጉዟችን ተጀመረ እንጂ አልተጠናቀቀም። ብዙ ፈተናዎች ወደፊት አሉ። ይህ ስብስብ አሁን የተፈጠረው ኃይል ራሱ በዲሞክራሲያዊ መድረክ ሊንቀሳቀስ ከፈለገ በአገሪቱ ውስጥ ዲሞክራሲያዊ ስርዓት ለሁሉም ፓርቲ ሊያንቀሳቀስ የሚችል ስርዓት መቋቋም ስላለበት ለዚህ ስርዓት መመስረት ቅድሚያ ሰጥቶ መታገል እንዳለበት ከወዲሁ ለማሳሰብ እፈልጋለሁ። ይህ ፓርቲ ጥሩ ጅምር ነው ያሉት ደግሞ በኢትዮጵያ ፖለቲካ ውስጥ በእጅጉ ከሚታወቁት ሰዎች መካከል ዶክተር ኃይሉ አርአያ ናቸው። እኔ በጣም ነው ደስ አለኝ። የተለያዩ ፓርቲዎች አሁን ሰባት ናቸው ይመስለኛል። የተሰባሰቡ ፓርቲዎች ሰባት ብቻ ሳይሆን ሰባ የተባሉት ሰማንያ እንዳውም ወደ መቶ ስድስት መቶ ሰባት ነበሩ። አሁንም ቢሆን አልነካነውም። ጥሩ መነሻ ነው። ጥሩ ጅምር ነው። ግን ገና ገና ገና ብዙ ይቀራናል ማለት ነው፣ በዚህ አይነት ፓርቲዎች ብዛት ህዝቡ ሀሳቡን በቁም ነገሮች ጉዳዮች ላይ ለማተኮር ለመወያየትና ወደ መፍትሔ መምጣት የሚችሉት በጋራ ሲሰሩ ነው። የኦሮሞ ፌዴራሊስት ኮንግሬስ የአመራር አባል አቶ በቀለ ነጋ ከተጋባዥ እንግዶች መካከል አንዱ ናቸው ካዩት በመነሳት አስተያየታቸውን ጠየኳቸው። በአሁኑ ሰዓት የተፈጠረው የፖለቲካ ሁኔታ እነኚህ ድርጅቶች ወደፊት ለሀገሪቷ ዴሞክራሲ ለማስፈን ምቹ ሁኔታዎች ስለሆኑ ሰማንያና ዘጠና ከመሆን ይልቅ ሰብሰብ ብለው አጠር ያለ ጉልበት የሚኖረው ፓርቲ ሁለት ወይ ሶስት ፓርቲ ሆነው ቢመሩ የተሻለ ስለሚሆን የእኛ ድርጅት ይህንን አካሄድ በጣም አድርጎ ይደግፈዋል። ማጠቃለያው ጉባኤ ማጠቃለያ እንደሰማሁት ከመሪዎቹ በተለይ ሲነገር የሰማሁት ነገር አለ። በሀገራችን አንዱና ትልቁ ችግር በአሁኑ ጊዜ በብሔር በተመሰረተ ፖለቲካ ላይ ያተኮሩ አካሄዶች ናቸው። ባለፈው 27 ዓመት ሲቀነቀን ነበርና፣ ይህንን አካሄድ ትንሽ ማለዘብ አለብን የሚል አስተያየት ሲሰጥ ነበር። በዚህ ሁኔታ እርስዎ ይስማማሉ? ቅድም እንዳነሳሁልህ የኢትዮጵያ ፖለቲካ አሳታፊ ስላልነበረ ነው የብሔር ድርጅቶች ከነዋለልኝ ጊዜ ጀምሮ ኢትዮጵያ የብሔሮች እስር ቤት ናት እስከማለት የደረሱት። ያ ሁኔታ እንዲለወጥ ከተፈለገ ያ ሁኔታ እንዲቀር ከተፈለገ እያንዳንዱ ብሔር ብሔረሰብ ህዝብ ተሳታፊ በዚህ ለውጥ ውስጥ በንቃት ተሳታፊ ሊሆንና መብቶቹን፣ ክብሩን ሊያስከብር እድል ሊሰጠው ይገባል። ዲያቆን ዳንኤል ክብረትም በዚህ የምስረታ በዓል ላይ በሰሙትና ባዩት ምን እንደተሰማቸው ጠይቄያቸዋለሁ። ምን ጊዜም ቢሆን ህብረት አገር ይጠቅማል። ምንም ቢሆን በሌላ በኩል ስጋት በተደጋጋሚ እነዚህ ነገሮች እየመጡ እንደገና መፍረስ እንደገና እየመጡና ማህበረሰቡ በደንብ እንዳይደግፍ ቅድም እንደተባለው በደንብ ወደ ተሳትፎ እንዳይመጣ የሚያደርጉት እንደዚህ አይነት ነገሮች ናቸው። ገብቶ አላስፈላጊ ዋጋ ከፍላለሁ ብሎ ሌላውም ሰው እንኳ እዛ ገባ ስትባል፣ እረ ተጠንቀቅ ነው የመጀመሪያው። አይደለም አባል ሆንኩ ስትል፣ እኔ እንኳ እዚህ ከጠርቼ ተጋብጀን የመጣው ሲባል፣ ተጠንቀቅ ነው የመጀመሪያው። ያው የማህበረሰቡ አመለካከት እና እነዚህ ሁለቱን ነገሮች እንዴት በአንድ በኩል ተስፋው እንዴት ያለመልሙት ይሆን፣ በሌላ በኩል ስጋቱን እንዴት ይፈቱት ይሆን የሚል ሁለቱ ነበሮች የሚሰሙ በዚህ ጉባኤ በእንግድነት ከታደሙት መካከል የኢህአደግና የስዊድን ሶሻል ዴሞክራቲክ ፓርቲ ተወካዮች ይገኙበታል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ